የኢትዮጵያ ፓርላማ የሕዝብ ተወካዮች ምክር ቤት ዛሬ የአራት ሚኒስትሮችንና የአንድ ኮሚሽነርን ሹመት በአብላጫ ድምፅ አጽድቋል። አንዳንድ የምክር ቤቱ አባላት ሹመቱ ህወሓትንና የትግራይን ሕዝብ ያገለለ ሹመት ነው ሲሉ ተቃውመውታል። በተቃራኒ የቆሙ ሀሳቦችም ሌሎች የምክር ቤቱ አባላት አሰምተዋል። መለስካቸው አመሃ ዝርዝሩን ይዟል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባው ጠቅላይ ሚኒስትር አብይ አህመድ ያቀረቧቸው የአራት ሚኒስትሮችና የአንድ ኮሚሽነር ሹመት አጸደቀ። በዚሁ መሠረት ቀደም ሲል የገቢዎች ሚኒስትር የነበሩት ወይዘሮ አዳነች አበበ ጠቅላይ አቃቤ ሕግ፣ የጤና ሚኒስቴር ሚኒስትር ዴታ የነበሩት ዶክተር ሊያ ታደሰ የጤና ሚኒስትር፣ አቶ ላቃ አያሌው የገቢዎች ሚኒስትር ወይዘሮ ፈልሰን አብዱላሂ የሴቶች የህፃናትና የወጣቶች ሚኒስትር ሆነው ተሾመዋል። ሹመቱን በጥብቅ የተቃወሙ የምክር ቤት አባላት ድምፃቸውን አሰምተዋል። ከእነዚህ መካከል ደግሞ ሹመቱ የህወሀትንና የትግራይን ህዝብ ያገለለ፣ ፌዴራላዊ ስርዓቱንም ያፈረሰ ድርጊት ነው ያሉም ነበሩበት። ይሄ ሹመት በመሰረቱ የትግራይ ህዝብና ህወሀትን ያገለለ ሹመት ነው። ህወሀት የወከለውን ህዝቡ የወከለውን እያለ በአቋራጭ ይህንን የሚገለልበትን ስርዓት ህገ መንግስታዊ ስርዓትና የህብረ ብሔራዊ ዲሞክራሲያዊ ስርዓት ፌዴራል ስርዓት እያፈረሰ ስለሆነ ይህን ሹመት በመሰረቱ ትክክለኛ አይደለም የሚል ሀሳብ አለኝ። ሌሎች ደግሞ መርህን ያልተከተለና የሀገሪቱ ችግር ያላገናዘበ ነው ሲሉ የሹመቱን ሂደት አጣጥለውታል። ኢትዮጵያ ካለችበት ከድህነት እጃችን ይዞ የሚያስወጣን መሪ ነው የምንፈልገው። ስለዚህ አዲስ ሀሳብ የሚያመነጭ በስራ ውጤታቸው ልክ ለመጠቀም የሚፈልጉ፣ ከዚያ ውጭ በላይ አንዳች ጥቅም የማይፈልጉ ካለበለዚያ ግን በእነዚህ መስፈርቶች የማያልፉ ከሆነ የሚኒስትሮች ብዛት ለመጨመር ካልሆነ የሚኒስትሮች ብቃትና አቅም ሊያመጡ አይችሉ። ሁለተኛ እንደገና ሽሞቱም ምንድን ነው? ጸበል ነው እንዴ? በየስድስት ወር እኮ ነው። በስድስት ወር አዲስ ይመጣል፣ በስድስት ወር አዲስ ይባረራል። ምንድን ነው ይህች ሀገር ተረጋግታ እንድትሄድ የተረጋጋ ምራር ያስፈልጋታል። ከእነዚህ ሀሳቦች በተቃራኒ ከቆሙት የምክር ቤቱ አባላት መካከል ደግሞ ሹመቱ እንደተባለው የትግራይ ህዝብን እና ህወሀትን ያገለለ አይደለም ሲሉ ተከራክረዋል። ህወሀትን ያገለለ ነው የሚለው ድምዳሜ በጣም የተሳሳተ ድምዳሜ ነው። ይህንን የምልበት ምክንያት ዶክተር ሊያ ታደሰ ገብረ መድህን ደግሞአለው። ዶክተር ሊያ ታደሰ ገብረ መድህን የትግራይ ተወላጅ ናቸው። ብሔራቸው ትግሬ ነው። ስለዚህ በዛ ውስጥ ወደ ደም ቆጠራና አጥንት ቆጠራ መግባት ሳያስፈልግ በካቢኔ ሹመት ውስጥ የትግራይ ክልል፣ የትግራይ ህዝብ የሚኖረውን ተዋጽኦ በሚያሟላ ሁኔታ የቀረበ በመሆኑ ይህንን ከግምት ውስጥ ማስገባት ይገባል። ሹመቱ የሀገሪቱን ችግሮች ሊፈቱ የሚችሉ ብቃት ያላቸውን ሰዎች ወደ ስልጣን ያመጣ አይደለም ለሚለውም ከሌላው ወገን ክርክር ቀርቦበታል እኔ የቀረቡት ግለሰቦች ተቋም ክፍት አድርገን አይደለም ልማትም ድህነትም እንድንቀርፍ ከሆነ ልማትም እንድናመጣ ከሆነ ተቋማት በተገቢው መንገድ እየተመሩ ተግባርና ሀላፊነታቸው ሊወጡ በሚችሉበት አግባብ ተቋማትን እያጠናከርን ነው እንጂ ሚኒስትር በሌለበት አጀንዳችን ድህነት ቅነሳ ነው በሚል በዚህ መንገድ መሄድ የለብንም የሚል እምነት ስላለኝ የተከበረው ምክር ቤት የቀረቡት የስራ ኃላፊዎች ኃላፊነታቸው ሊወጡ የሚችሉ ናቸው የሚል እምነት ስላለኝ በዚሁ መሰረት እንዲጸድቅን ነው የሚሄድ ሀሳቢ ለመስጠት። በመጨረሻም የሚኒስትሮቹ ሹመት በአብላጫ ድምፅ ጸድቋል። ለፌዴራል ስለ ምግባርና ጸረ ሙስና ኮሚሽን ኮሚሽነር እንዲሆኑ ለፓርላማው የቀረቡት የአቶ ጸጋ አድራጌ ሹመትም በተመሳሳይ በአብላጫ ድምፅ ጸድቋል። በዛሬው ዕለት የህዝብ ተወካዮች ምክር ቤት የኢትዮጵያ ፕሬስ ድርጅት የቦርድ አባላትን ሹመትም በአብላጫ ድምፅ አጽድቋል። ከቦርድ አባላቱ በተለይ በዲያቆን ዳንኤል ክብረት ሹመት ላይ ከረር ያለ ክርክር ተካሄዶ 148 ለ126 በሆነ አብላጫ ድምፅ ሹመታቸው ጸድቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ